The Voice of America. በቤንሻንጉል ጉሙዝ መተከል የኦነግ ሸኔን ታጣቂዎች ትደግፋላችሁ ተብለው የተያዙ ሰዎች ፍርድ ቤት ሳይቀርቡ ከሦስት እስከ ስድስት ወር ታስረዋል ሲሉ ቤተሰቦቻቸው ተናገሩ። የታሰሩት ሰዎች በቡለን እና ድባጤ ወረዳዎች ፖሊስ ጣቢያዎች እንዲሁም ግልገል በለስ ማረሚያ ቤት ሲሆኑ ከመተከል ዞን አለመረጋጋት ጋር በተያያዘ በቁጥጥር ስር የሚገኙት 1137 ሰዎች መሆናቸውን የክልሉ ፖሊስ የወንጀል መከላከል ምክትል ኮሚሽነር ኮማንደር ምስጋናው እንጂፈታ ለቪኦኤ ገልጸዋል። 659 ሰዎች ጉዳያቸው ውሳኔ ሳይሰጠው በግልገል በለስ ማረሚያ ቤት ለወራት ተይዘው እንደሚገኙና ይህም የሆነው በዞኑ ውስጥ በሚታየው አለመረጋጋት ሳቢያ ፖሊስ ማስረጃ አጠናቅሮ ለፍርድ ቤት ለማቅረብ ባለመቻሉ መሆኑን ኮማንደር ምስጋናው ጨምረው ተናግረዋል። በመተከል ዞን የተለያዩ ወረዳዎችም 478 ሰዎች የፖሊስ ጣቢያዎች ታስረው እንደሚገኙና በዞኑ የቀጠለው አለመረጋጋት የሕግ ሂደቱን ለመቀጠል አዳጋች ሊያደርገው እንደሚችል ምክትል ኮሚሽነሩ ጨምረው አመልክተዋል። ናኮር መልካ ዝርዝሩን ይዟል። በግልገል በለስ ታስረው የሚገኙት ሰዎች የተጠረጠሩበት ወንጀል ይሄ ነው ተብሎ እንዳልተነገራቸው የጠቆሙት አቶ ከፍ ያለው ንጋቱ የተባሉ ግለሰብ የአምስት ልጆች እናት የሆነች እህታቸው ከታሰሩ ከስድስት ወራት በላይ መሆኑን አመልክተዋል። ከስድስት ወር በፊት ምናልባት ሰባት ወር ሆኗል መሰለኝ ከአራት መቶ በላይ የኦሮሞ ወላጆች ከዛ ደግሞ የዞን እነዚህ ውስጥ አንድ እህት አለች። መልኪቱ ነጋፊ የምትባል የአምስት ልጆች እና እናት ነች። በንግድ ነው የተናገረው። ድባቲ ወረዳ ቆርቃ የሚባል ቀበሬ ውስጥ እዛው ከተማ ስትኖረው ምክንያቱ ባልታወቀ አሁን ቤት ነው ያለችው። ቤተሰብ መለየት አይችልም። ምንም ነገር ምግብ ማድረግ አይቻልም። ናይት ሁኔታ ላይ ላለች ልጆቿም አያውቁም። የዩኒቨርሲቲ ተማሪ መሆኑን የሚናገር በደህንነት ስጋት ምክንያት ስሙ እንዳይጠቀስ የጠየቀ ግለሰብ አባቱ ከተያያዙ ስድስተኛ ወራቸውን መያዛቸውንና ቤተሰቡን የሚያስተዳድር ሌላ ሰው ስለሌለ ትምህርቱን ለማቋረጥ መገደዱን ገልጾ፣ አባቱ የታሰሩት የኦሮሞ ነጻነት ግንባር ሸማቂዎችን በመደገፍ ተጠርጥረው ቢሆንም ወይ ዳኛ ፊት አለመቅረባቸውን አሊያም አለመለቀቃቸውን ተናግሯል። አባቴ ከታሰሩ ስድስት ወር ሊሆናቸው ነው። በምን ምክንያት እንደታሰሩ በግልጽ ባይነገረንም የጸጥታ አካላቱ ሲይዟቸው ሸማቂ ቡድን ታሰለጥናላችሁ፣ የጦር መሳሪያ ድጋፍም ታደርጋላችሁ ተብለው እንደነበር ሰምቻለሁ። ምንም ይሁን ምን እንዲሁ ዝም ብለው ከሚያስሯቸው ፍርድ ቤት ቀርበው ወንጀላቸው ከተረጋገጠ ቢታሰሩ፣ ነገር ግን ነፃ ከሆኑ ቢለቀቁልን ደስ ይለኛል። እኔ አሁን ለምሳሌ ወደ ዩኒቨርሲቲ መመለስ ነበረብኝ። አባቴ በመታሰሩ ብቻ ቤተሰባችንን የሚደግፍ ሰው ስለሌለ ትምህርቴን አቋርጬ ቤት ተቀምጫለሁ፣ ብሏል። የመተከል አባ ገዳ የሆኑት አባቷ አቶ ደበሎ ሂካ ከታሰሩ ሰባት ወራት መቆጠራቸውንና እስር ቤት ውስጥ በሕመም እየተሰቃዩ እንደሚገኙ አያንቱ ደበሎ የምትባል ልጃቸው ገልጻለች። መንግስት ስለ ታሳሪ ወላጆች ልጆች የወደፊት ዕጣ ፍንታም ሊያስብ እንደሚገባ ትናገራለች። እናም አሁን ከታሰረ አንድ ወደ ሰባት ወራት እያስቆጠሩ ነው። አሁን ላይ ከመታሰሩ ይልቅ በጣም ያሰጋን የጤንነት ሁኔታ ነው እና እስካሁን ድረስ ደግሞ በቂ ሕክምና እየተደረገለት አይደለም። ከዚህም በፊትም አባቴ የደም ግፊት በሽታ የተቀበለ በመታሰሩ ነው። ከዚህም በፊት ሁለት ሺህ ስምንት ላይ ታስሮ ነበራ። የአባቴ የጤንነት ሁኔታ ነገ ኃይለኛ ሪስክ ቢመጣ ማነው የሚጠይቅበት የሚለው ነገር መንግስት መጠየቅ ይፈልጋለን። የህግ ታራሚ ይባላሉ። ሰው እንዴት ያለ ወንጀል ታስሮ ህግ ሊታረም ይችላል? ነገ ልጆቹ ከጎዳና የሚያነሳው ማን ነው? ያኔ የእኛም ቤት ብቻ ሳይሆን የምናገረው እናት ታስራለች፣ ብዙ አባቶች ታስረዋል። የልጆቹ ነገ ላይ የልጆች የቤኒሻንጉል ጉሙዝ ክልል ፖሊስ የወንጀል መከላከል ምክትል ኮሚሽነር ኮማንደር ምስጋናው እንጂፈታ በአጠቃላይ አንድ ሺ ሶስት መቶ ሰላሳ ሰባት ሰዎች መተከል ዞን ውስጥ ካለው አለመረጋጋት ጋር ተያይዞ መታሰራቸውን ገልጸው በግልገል በለስ ማረሚያ ቤት እና በየወረዳው በሚገኙ ፖሊስ ጣቢያዎች በርካታ ግለሰቦች እንዳሉ አብራርተዋል። ጠረ ሰላም ኃይል ተፈጥሯል። በዚህ መሰረት መካከል ዞን አካባቢ ያንን መነሻ ተደርጎ በርካታ ሰብዓዊ ጥሰቶችን ፈጽሟል። ጠረ ሰላም ኃይሉ ከዛ ጋር በተገናኘ በኦፐሬሽን ከጤታ ከጠረ ሰላም ኃይል ቁጥጥር ላይ የዋሉ ግለሰቦች አሉ። እንደዚሁም ደግሞ ለጠረ ሰላም ኃይል የተለያየ መንገድ ድጋፍ በማድረግ ገንዘብ እንደዚሁም ደግሞ የተለያየ መረጃ ለጠረ ሰላም ኃይል በማስተላለፍ በሚል በርካታ ግለሰቦች ተይዘዋል። ምናልባት ወደዚህ ቦታ ላይ ወደ ሁለት ወር እንደዚህ ነው ከመጣውም ከዛ በፊትም ጭምር የችግር ከተከሰተበት ጊዜ ጀምሮ አሁን በጊዜ ቀጠሮ ወደ ማራሚያ ቤት የተላኩ ስድስት መቶ ሀምሳ ዘጠኝ ተጠርጣሪ አለ አሁን ጣቢያ ላይ ጉባ አንድ መቶ አርባ ስድስት አለ። ዳንጉር ወረዳ ላይ አንድ መቶ አስር አለ። መንዱራ ወረዳ ላይ ሰባ ሁለት አለ። ቡለን ወረዳ ላይ አንድ መቶ አለ። ደባቲ ወረዳ ላይ ሀምሳ አለ። ጠቅላላ ከዚህ ጋር የተገናኘ ወደ አንድ ሺህ አንድ መቶ ሰላሳ ሰባት የሚሆን ተጠርጣሪ ነው ያለው መንግስት ኦነግ ሸኔ ብሎ የሚጠራቸው ራሳቸውን የኦሮሞ ነጻነት ሸማቂዎች ከሚሉ ኃይሎች ጋር ግንኙነት አላቸው ተብለው የታሰሩ እንዳሉም ምክትል ኮሚሽነሩ ተናግረዋል። ድባጢ ጋለታ አካባቢ የኦነግ ሻኔ ስያሜ ይዞ የሚንቀሳቀሱ እንዳሉ አሉ። ድባጢ ላይ ጣቢያ ላይ ያሉ ብዬ መቶ አስር ሰው ብዬ ነገርኩ። እነዚያንም ጭምር ያካትተው ነው። አሁን አካባቢ ላይ የኦነግ ሻኔ ስ የሚንቀሳቀስ ሰላማዊ አሉ። ለእነሱ ድጋፍ በማድረግም የተለያየ መንገድ ሰፖርት የሚያደርጉ ግለሰቦች ተጠርጥረው የታሰሩ ያሉ ከታሰሩ ቤተሰቦች መካከል እስራቱ ማንነት ላይ ያተኮረ ነው ብለው ላነሱት ቅሬታም ተከታዩን መልስ ሰጥተዋል። ሰዎች አሁን ነገሮችን ለማስፋት ወይም ደግሞ ነገሩን ወደ ብሔር መልክ አሉ። እዚህ መታችሁ ማረጋገጥ ይቻላል። መተከል ዞን ድባቲ ወረዳ ላይ ከዚህ ከኮኔክሽን አስተሳሰብ ጋር ተያይዞ የተጠረጠሩ ሰዎች አብዛኛው የኦሮሞ ብሔረሰብ ነው ብለን መውሰድ እንችላለን። ድጋፍ የሚያደርጉ እነሱም ማህበረሰብ ላይ ሽፋን ለማግኘት የተለያየ ሎጂስቲክ የተለያየ እንትን ለማግኘት የኦሮሞ ማህበረሰብን አካባቢ ሽፋን አድርጎ ነው የሚንቀሳቀሱ ማለት ነው። ከዚያ ውጪ ግን አሁን በቁጥር ደረጃ በብሄር ወደ አንድ ብሄር ያዘና ብለን የሚለው ነገር ማንሳት ተገቢ አይደለም። የትኛውም ብሄር ቢሆን ወንጀል ከተጠረጠረ የማይያዝበት የታሰሩ ሰዎችን በሕገ መንግስቱ በተደነገገው መሰረት በአርባ ስምንት ሰዓት ወይም በማዘዣ ማዕከሉ የመደበኛ አሰራርም በፍጥነት ወደ ፍርድ ቤት አቅርቦ ብያኔ ማሰጠት ያልተቻለበት ምክንያትም በተመለከተም ኮማንደር ምስጋናው ተከታዩም ብለዋል። ለማሰባሰብ ተግዳሮት የሆኑ ችግሮች አሉ። ወረደን ጠቅላላ ይጀባ መንቀሳቀስ አይቻልም። የጠረ ሰላም ሀይል እንቅስቃሴ እስካሁን አለ። ማስረጃ ለማሰባሰብ የተለያየ ቃሌ ውስጥ መገባት ያስፈልጋል። ነገር ግን አሁን ሞር ማስረጃ ለማሰባሰብ ተኩስ አለ በየ ቦታው መንገድ እንትን ነው አስቸጋሪ ነው ምርመራው መነሻ መሆን ያለበት ችግሩ የተፈጠረበት ቦታ ነው። አብዛኛው ያንን ማናሻ አድርገን ነው ወደ ሌላ ቦታ ማስረጃ ማሰባሰብ የሚቻለው። በዚህ ምክንያት የጸጥታ ችግር ምክንያት አሁን ማስረጃ የማሰባሰብ ችግር ስላለ ሌዛ ነው እንዲህ ዘጋ ያደረገው አሁን ቶሎ ውሳኔ አቅርቦ እንትን አድርጎ ያለ ተከፋች ነገር መተከል ዞን ውስጥ ያለው አለመረጋጋት የታሳሪዎች የፍርድ ሂደት በተቀላጠፈ ሁኔታ እንዳይቀጥል አዳጋች ሊያደርግ እንደሚችል የጠቆሙት ምክትል ኮሚሽነር ምዝጋናው ለዚሁ ችግር በአፋጣኝ ምላሽ የሚሰጥ ኮሚቴ ተዋቅሮ በዚህ ሳምንት ውስጥ ስራ እንደሚጀምር አስታውቀዋል። ባለፈው ጥቂት ወራት በመተከል ዞን በተለያዩ ወረዳዎች በብዙ መቶዎች የሚቆጠሩ ንጹሐን ዜጎች በታጠቁ ቡድኖች መገደላቸው ይታወሳል። ለአሜሪካ ድምፅ ናኮር መልካ Campbell.